ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ለመስተንግዶ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። በዛሬው ዝግጅታችን ከቅርብ ጊዜ ወዲህ ከእስር የተፈቱትን እስክንድር ነጋ፣ አንዷለም አራጌ፣ ተመስገን ደሳለኝን ጨምሮ ሌሎችም እንዲሁ ቀደም ሲል ከእስር የተፈቱ ሰዎች አዲስ አበባ ጎተር አካባቢ በሚገኝ ፖሊስ ጣቢያ በኮማንድ ፖስቱ ትዕዛዝ ታስረው እንደሚገኙ ታወቀ። በአሁኑ ሰዓት ከለም ፖሊስ ጣቢያ መጥተው ጎተር አካባቢ ሴፍሲ ፋብሪካ ፊት ለፊት ባለ ፖሊስ ጣቢያ ውስጥ ነው የሚገኙ። ቀደም ሲል ከሌሎች ጋር ነበሩ። አሁን ለየት ባለ ቤተሰብ ዋሻት ማህሌትና ወይንሸትም እንደዚሁ ከሌሎች ፍሬሞች ጋር እስረኞቹን በአካል ተገኝቶ ከጎበኟቸው ወዳጆቻቸው መካከል አንዱ የሆነው ጋዜጠኛ ውብሸት ታዬ ያሉበትን ሁኔታ ገልጾልናል። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰር በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። ምክንያቱም እነሱ እንዲታሰሩ ያረገው ስርዓት እስካለ ድረስ ዘላቂ ነገር ለመሆኑ እርግጠኛ አይደለንም ብለን ነበር እና የትናንትና ወስር ይህንን ነው የሚያረጋግጠው። መሰረታዊ የሆነ ለውጥ ከሌለ እንደም ሰዎች መታሰር ወይ ትኬት ሄዶ ሰዎች መታሰር ለውጥ እንዳማያመጣ ነው የሚያሳየው እና የድርጅቱ የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌን ነበር የሰማችሁት። በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞች እና ሌሎች ባለሙያዎች በአጠቃላይ 19 ሰዎች ቅዳሜ መጋቢት 15 2010 ዓ ም መታሰራቸውን ያነጋገርናቸው ሰዎች ለአሜሪካ ድምጽ ተናግረዋል። ጣና ዳር አካባቢ ላይ ራሰ መገቡበት ሰዓት ነው እንደታሰሩ የሰማሁት። በወቅቱ ብዙ ልቅልቅ አይሰራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳ። የሁለት ጓደኞች ስልክ ሞክሬ ነበር የተለያዩ ነጋሻው አይነሳም። እና በኋላ ላይ እንደዚህ እንደታሰሩ ነው የሰማ ነው። ከታሰሩት ሰዎች መካከል የአብዛኞቹ ወዳጅ እንደሆነ ና እነዚህ የታሰሩ ሰዎች የተነሱበትን አማራ ብዙ በደል ደርሶበታል ና አንድ ተወካይ ያስፈልገዋል የሚለው አላማ ተካ ተሳታፊ እንደነበር የገለጸልን ወጣት ነው ይዘነዋል። በዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ እና ሀምሳውም ግዛቶች በመቶዎች ሺዎች የሚቆጠሩ ሰልፈኞችን ቅዳሜ ዕለት አስተናግደዋል። ሙሉ ዘገባውን ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ከቻይና ጋር በቀረጥ ጭማሪ ምክንያት የንግድ ጦርነት ይነሳል የሚለው ስጋት ጋብ በማለቱ የዩናይትድ ስቴትስ የአክሲዮን ዋጋ ዛሬ አንሰራርቷል የሚል ዜና በሚል ዜና ነው። ፕሮግራማችን ምን ጀምረው ዩናይትድ ስቴትስ ትላንት በሳውዲ አረቢያ ላይ ያነጣጠረውን የሚሳይል ጥቃት አጥብቃ አውግዛለች። ዛሬ ከውጭ ጉዳይ መስሪያ ቤቷ የተሰጠውን መግለጫም ዩናይትድ ስቴትስ የሳውዲ ሸሪኮችን ድንበሮቻቸውን ከመሰል ስጋቶች የመከላከል መብቶቻቸውን ትደግፋለች ይላል። በኢራን ከሚታገዙ የየመን ሽምቅ ተዋጊዎች መሆኑ ከሚታመን ወደ ሳውዲ በብዛት ከተተኮሱ የቦሊስቲክ ሚሳይሎች ስብርባሪ ባሪ ሪያድ ውስጥ በትንሹ አንድ ሰው ሲገደል፣ ሌሎች ሁለት ሰዎች ቆስለዋል። ሁለቱ ሰለባዎች ከዋና ከተማዋ አቅራቢያ በሚገኙ መንደሮች የነበሩ ግብፃውያን መሆናቸውም ተዘግቧል። የሳውዲ አየር ኃይል በሪያድ እና ሌሎች ሶስት ከተሞች ላይ ከተተኮሱ ሚሳይሎች ሰባቱን አየር ላይ ቀልባ ማውደሟንም አስታውቋል ታውቋል። በምድር ያሉ እማኞች እንደተናገሩት ሰማይ ላይ ከባድ ፍንዳታ መስማታቸውንና ብልጭታ ማየታቸውን ነው። ሁቲዎች ካለፈው ዓመት ጀምሮ በሪያድ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረውን ጨምሮ ብዛት ያላቸው ሚሳይሎች ወደ ሳዑዲ አረቢያ ተተኩሰዋል። ሚሳይሎቹ በኢራን የተሰሩ መሆናቸውን የተባበሩት መንግስታት ባለሙያዎች አረጋግጠዋል። ከአንጎላ ማዕከላዊ ባንክ ወጪ ተደርጎ ወደ እንግሊዝ ሀገር ከተዛወረው አምስት መቶ ሚሊዮን ዶላር በተያያዘ የቀድሞ ፕሬዝዳንት ልጅ በማጭበርበር ወንጀል ተከሰሱ። የቀድሞ ፕሬዝዳንት ጆዜ ኤድዋርዶ ዶስ ሳንቶስ ወንድ ልጅ ጆዜ ፊሎሚኖ ዶስ ሳንቶስ አምስት ቢሊዮን ዶላር የሚያንቀሳቀሰው የአንጎላ ብሔራዊ ሀብት ድርጅት የቀድሞ ስራ አስኪያጅ የነበሩ ሲሆን ትላንት እሁድ በማጭበርበር ወንጀል ክስ ተመስርቶባቸዋል። ከሀገር እንዳይወጡም ታግደዋል። የቀድሞ የአንጎላ ብሔራዊ ባንክ ገዢ የነበሩት ቫልተር ዳ ሲልቫም በማጭበርበር ወንጀል ተከሰዋል። በመጨረሻም ዩናይትድ ስቴትስ ስድሳ የሩሲያ ዲፕሎማቶችን ለማባረር ወስናለች። ዲፕሎማቶቹ በአንድ ሳምንት ጊዜ ውስጥ እንዲወጡ የተወሰነው በስለላ አድራጎቶች ላይ ተሰማርተዋል በሚል መሆኑን ከዋይት ሀውስ ቤተ መንግስት የወጣው ዘገባ ይጠቁማል። አንድ የቀድሞ ሩሲያ ሰላይ የነበሩ ሰው ከሴት ልጃቸው ጋር ሳልስበሪ እንግሊዝ ውስጥ ነርቭ አዋኪ በሆነ ጋዝ የተመረዙት ከሞስኮ በወጣ ትዕዛዝ ነው የሚል እምነት ከእንግሊዝ መንግስት ጋር የተጋሩ ሌሎች የአውሮፓ ሀገሮች ተመሳሳይ እርምጃ መውሰዳቸው ታውቋል። ፈረንሳይ፣ ጀርመንና ፖላንድ ከሀገሮቹ መካከል መሆናቸውም ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠል አጠር ያሉ የዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አድረገው እና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ወደ መጀመሪያው ዘገባችን ነው የምናልፈው። በቅርብ ጊዜ ከእስር የተፈቱትን እስክንድር ነጋን አንዱ ዓለም አራጌንና ተመስገን ደሳለኝን ጨምሮ አያሌ ሰዎች አዲስ አበባ ጎተራ አካባቢ በሚገኝ ፖሊስ ጣቢያ በኮማንድ ፖስቱ ትዕዛዝ ታስረው እንደሚገኙ ታወቀ። ፖሊስ ተጠርጣሪዎቹ በኮማንድ ፖስቱ ትዕዛዝ ከመታሰራቸው የተለየ ሌላ መረጃ እንደሌለው ተናግሯል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኮልናል። ትናንት ከአቶ ተመስገን ደሳለኝ ቤተሰብ መኖሪያ ቤት በፖሊስ ቁጥጥር ስር የዋሉት አስራ ሁለት ሰዎች ናቸው። ከእነዚህ መካከል በቅርቡ ከእስር የተፈቱት አቶ እስክንድር ነጋ፣ አንዱ ዓለም አድራጌ፣ ተመስገን ደሳለኝና የኢንተርኔት አምደኞቹ በፈቃዱ ኃይሉና መሐሌት ፋንታውንም ይገኙበታል። ሁሉም ታሳሪዎች ትናንት በፖሊስ ቁጥጥር ስር ከዋሉበት ጆሞ ከሚባለው የአዲስ አበባ ክፍል በተለምዶ ጎተራ እየተባለ ወደሚጠራው መንደር ወደሚገኝ ፖሊስ ጣቢያ ተዛውረዋል። በአካል ተገኝተው ከጎበኟቸው ወዳጆቻቸው መካከል አንዱ ጋዜጠኛ ውብሸት ታዬ አሁን ያሉበትን ሁኔታና ስፍራ ለቪኦኤ ያስታውቋል። በእስር ላይ ነው የሚገኙ ሰዎቹ በአሁኑ ሰዓት ፖሊስ ጣቢያ መጥተው ጎተር አካባቢ ፔፕሲ ፋብሪካ ፊት ለፊት ባለ ፖሊስ ጣቢያ ውስጥ ነው የሚገኙ እና አሁን አሁን ቀደም ሲል ከሌሎች ጋር ነበሩ። አሁን ለየት ባለ ቤት ውስጥ አስቀምጠዋቸዋል። ያለ ነው ነው የሚባለው ማህሌትና ወንሸትም እንደዚሁ ከሌሎች ፍሬሞች ጋር ነው ያሉት። በዚህ ሁኔታ ላይ ነው ያሉት። እስካሁን እየጠበቅ ነው ነው ምንም የተለየ ነገር የለም። በቅርቡ ከእስር ከተፈቱት ምናልባትም ከሌሎቹ ዘግይቶ የተፈታው የቀድሞ ሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋይም በጠዋት ተገኝቶ ጎብኝቷቸው ነበረ። ጠዋት ላይ እንግዲህ እንዳየናቸው ብዙም እንቅልፍ አላገኙም። በተለይ በዚህ ወንዶቹ የነበሩበት ቦታ ታስረውበት የነበረ ቦታ በጣም ብዙ ሰው ነበር። ከዚህ ከሰበት አካባቢ ተይዞ የመጡ ወደ ሰማንያ የሚደርሱ ወጣቶች ነበሩ። በኮማንድ ፖስቱ ስም ታፍሰው የመጡ እና መተኛም ቦታ አልነበረላቸውም። ቁጭ ብለው ነው ያደሩት። እንደውም እነ እስክንድር ከጉዞ ነበር የመጡት እና እረፍቱላ አላደረጉም። አሁንም ያዩኋቸው ሰዓት አይናቸው ላይ ገና እንቅልፍ እንዳለ ነው። ምንም ድካም፣ በጣም ከፍተኛ ድካም ስሜት ነበረባቸው። ማረጋገጥ ባይቻልም እነዚህ ተጠርጣሪዎች ይፈታሉ የሚል ጭምጭምታ ስለነበረ የሰማው ወይንም የተጨበጠ ነገር ይኖረው እንደሆነ ውብሸት ታዬን ጠይቄዋለሁ። ምናልባት እ ሌላ አጀንዳ አልነበረው። ስለዚህ ማታ የሚፈታሉ የነበረ እና ገብተን ሴቶች ሴቶቻችንን ማናግረናል። እነ እስክንድርን ማናግረናል። እነ አንዷለምን አናግረናል። እነሱቃ ሁሉንም አናግረን እንደወጣ ነው እና ምንም የሚያውቁት ነገር የለም እስካሁን ድረስ ምሰው ምችም ተስታ ያደርጋል ተስፋ አድርገን ነው የጠበቅን ያለ ነው የሁላ ውሳኔ ተላልፎ እዚህ ከተደረሰ በኋላ እንኳን እግዚአብሔር አስፈታችሁ በሚል ሰበብ ለተደረገ የምሳደ መልሶ ያስሯቸዋል ብዬ እኔም አላት። እነ እስክንድር ነጋ ትናንት በፖሊስ ቁጥጥር ስር የዋሉበት መንስኤ ከቀድሞው የኢትዮጵያ ባንዲራ ጋር በተያያዘ እንደነበረ ተገልጿል። ይሁንና ተጠርጣሪዎቹ በአሁኑ ጊዜ የሚቀርቡላቸው የመርማሪ ፖሊስ ጥያቄዎች ይህን ብቻ የተመለከተ እንዳልሆነ አቶ ዮናታን ተስፋዬ ያስረዳል። እንግዲህ ምርመራው ላይ አሁን የተለየ ነገር ደግሞ እየመጣ ያለው በተለይ እነ አንዷለም፣ እስክንድርና ተመስገን ከዚህ በፊት ወደ ተለያዩ የሀገሪቱ አካባቢዎች እየሄዱ እዛ ጥሪ ያደረጉላቸው ሰዎችም ጋር እየተገኙ ሲያበረቱ የተጎዱ አካባቢዎች ላይ እየሄዱ ነበርና ያንን እንደ ምርመራ አድርገው ነው የሚጠይቋቸው። ያለ ደግሞ አሁን የሰማነው በጣም የሚያስገርም ነገር ነው። ሰው ሀገሩ ላይ ተንቀሳቅሶ የተጎዱ ያዘኑትን ማጽናናት፣ መጠየቅ እንኳን እንደ ወንጀል ተቆጥሮ የሚመረመርበት አይነት ሁኔታ ነው ያለው አሁን እነሱም የተጠየቁት ከዚህ ከባንዲራው ጋር በተያያዘ ካለው ውጭ ማለት ነው። ፖሊስ ለኖብሸት ታየ እንደገለጸው እነ እስክንድር በተያዙበት ጉዳይ ዝርዝር ማስረጃ የለውም። መለስካቸው አማሃ لاميركا دومس راديو كاديس ابابا የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰር በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። ሰዎች መኖሪያ ድረስ በመሄድ ማህበራዊ መቀራረቦችን በማፈን ማሰር አፋኝ ከሆነው ያስቸኳይ ጊዜ አዋጅም መንፈስ በላይ ነው ያለው ደግሞ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ነው። የኢትዮጵያ መንግስትም ሆነ ፖሊስ ስለታሰሩት ሰዎች የሚለውን ምላሽ ማግኘት በስልክ ያደረግ ነው ሙከራ አልተሳካም። ጽዮን ግርማ ስርስር አላት ማምሻውን ከእስረኛ ቤተሰቦች ያገኘነው ነው መረጃ እንደሚጠቁመው እስረኞቹ የሻይ ቡና ፕሮግራም ባዘጋጁበት የመኖሪያ ቤት ግቢ ውስጥ ዛፍ ላይ የተሰቀለውን አረንጓዴ፣ ቢጫ፣ ቀይ ባንዲራ ማን እንደሰቀለው እንዲናገሩ ከተጠየቁት ጥያቄዎች አንዱ መሆኑን ነግረውናል። ማምሻውን ደግሞ የጣት አሻራ መስጠታቸውን ነው የገለጹት። የዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተከራካሪ የሆኑት አቶ ፍሳሀ ተክሌ ድርጅታቸው ከዚህ ቀደም እነ ዶክተር መረራ ጉዲና እነ አቶ በቀለ ገርባ ጋዜጠኛ እስክንድር ነጋና ሌሎች ታዋቂ ፖለቲከኞችና ጋዜጠኞች በተፈቱበት ጊዜ የሰጠውን መግለጫ በማስታወስ እስረኞቹ መፈታታቸው መልካም ነበር። ሆኖም ግን ዘላቂ ለውጥ በሀገሪቱ ለማምጣት በአጠቃላይ መስተካከል ያለበት ሕግና ስርዓት ጉዳይ እንደሆነ ማሳሰባቸውን አስታውሰው የዛሬውን አስተያየታቸውን ይጀምራሉ። ምክንያቱም ሰዎች እንዲታሰሩ ያረገው ስራ እስካለ ድረስ ዘላቂ ነገር ለመሆኑ እርግጠኛ አይደለም ብለን ነበር እና የትናንትና እስር ይህንን ነው የሚያረጋግጠው። መሰረታዊ የሆነ ለውጥ ከሌለ አንዳንድ ሰዎች መታሰር ወይ ጥቂት መቶ ሰዎች መታሰር ለውጥ እንዳማያመጣ ነው የሚያሳየው እና ዛሬ እስክንድር በፍቃዱ ማለት ፋንታሁን እንግዲህ በተለያየ ጊዜ ታስረው የነበሩ ሰዎች ናቸው። ከሁለት አመት በፊት ከአንድ አመት በፊት የተለቀቁ በፍቃዱ እንግዲህ ያው ስራ አልፈውም እንደሚጠቁ ባለፈው ሴቶች መርጀን ሽ ጊዜም እንደዚህ ታስሮ ነበረ። እስክንድርም በቅርብ ጊዜ ያው ከድሮ ደምሮ እንደዚህ ሲታሰር ይኖረና አሁን ለሰባት አመት ለረጅም ጊዜ ታሰረ እንዲለት እነዚህ ሰዎች እንግዲህ እስካሁን ወንጀል ሰጥተውም አይደለም እንደዚህ የተለያየ ጊዜ የሚታሰሩት ነበሩት ግን አሁን ደግሞ ትናንትና እንግዲህ ፕራይቬት በሆነ ሁኔታ በቤታቸው ግቢ ውስጥ በጋዜተኛ ተመስገን ደሳለ ግቢ ነበረ ተሰብስበ የነበረውና ና እዛ ከዛ ነው እንግዲህ የታፈሱት። ይህም በማራዛቸው ብቻ መታሰር እንግዲህ በየትኛውም ሁኔታ ማስተቀ ጊዜያዊ ውስጥ ራሱ የሚገባ ነገር አይደለም። ተቃላይ እንግዲህ ኢትዮጵያ የሚያስፈልጋት ሕግና የመፍቻ ማስተዳደር ለውጥ፣ የሰባዊ መብት አያያዝ ለውጥ ነው እንጂ እና የሚለውን ነገር የሚያረጋግጥ ያንን የሚያሰመም ነገር ነው ብዬ ነው የሚለው። የስርዓት ለውጥና ማሻሻል እስካልተደረገ ድረስ ሰዎችን እየፈቱ ማሰር መቀጠሉ እንደማያስገርም አቶ ፍስሀ ጨምረው ይናገራሉ። አሁንም እንግዲህ ኢትዮጵያ ውስጥ የሰዎች ሀሳባቸውን የመግለጽ የመሰብሰብ መብት እንደሌለው ሰው እና ብሄ በሌለበት ሁኔታ ደግሞ የፖለቲካ ምህዳሩ ሰጥቷል ብሎ እንደማይቻል ነው የሚያሳየው። ምናልባትም የተገባው ተስፋ እየከሰመ እንዳለም ነው የሚታየው። የፖለቲካ ምህዳሩን የፖለቲካ ማዕቀፉ እናሰፋለን የተባለው ነገር በዚህ በአስቸኳይ ጊዜ አዋጅና በሌሎች እርምጃዎች እየከሰመ መሄደው ተስፋ ተይዞ ነበር፣ ግን በዛ አቅጣጫ እንዳልሄደ ነው የሚያሳየው። እስረኞቹ ትላንት ከሚገኙበት ጀሞ ፖሊስ ጣቢያ ለአሜሪካ ድምፅ እንደገለጹት ና ዛሬ ከሚገኙበት ጎተራ ፔፕሲ እየተባለ ከሚጠራው ፖሊስ ጣቢያ ታስረው ከሚገኙበት ቦታ የጎበኟቸው ቤተሰቦች እንደገለጹት አንዱ የተጠየቁበት ጉዳይ እሁድ ዕለት በነበረው ፕሮግራም ጋዜጠኛ ተመስገን ደሳለኝ የጀሞ የሚገኘው የኮንዶሚኒየም መኖሪያ ቤት ግቢ ውስጥ ተሰቅሎ የነበረው የባንዲራ ጉዳይ እንደነበረ ነው። ይህንን በተመለከተ አቶ ፍስሐ ተክሌ የሚሉት አላቸው። ባንዲራ በተመለከተ ሕግ አለ። ኢትዮጵያ ውስጥ የባንዲራ ሕግ አለ። እዛ ላይ አንደኛው ውድርኬት ለኛውን ያልሆነውን ባንዲራ መጠቀም ያስቀጣል ነው ባለው። ግን ያ ወንጀል እንዲሆን እንኳን ተፈጽመዋል ቢባል የፈጸሙበት ሁኔታ ሜዳ ከተቀገ የግምት ውስጥ መግባት አለበት። አንደኛ በግል ግቢያቸው ውስጥ ነው አድርጎት፣ ፐብሊክ አደለም የሚጠቀሙበት። ያን ደግሞ መጠቀም የይዞ መገኘት ወንጀል አደለም በራሱ በኢትዮጵያ ግቢያቸው ውስጥ የራሳቸው ፍርቶች ከ የማንንም ተገቢውን ባንዲራ ተናድቀዋል፣ ተገቢውን ባንዲራን አልተጠቀሙ ብሎ ማለት አቻ ምክንያቱም የድሮውን ባንዲራ ኮ ሳጥንሽ ውስጥ ሊኖርች ይችላል፣ እና ለምን እሱ ይኖረህ ማለት ነው። ስለዚህ በራሳቸው ግቢ ውስጥ የተጠቀሙት ነገር በዛ መለ ያለማለት ነው። ሁለተኛ ደግሞ እሱም ቢሆን ደግሞ ለዚህ ሰዎች የዋስ መብታቸው ሁኔታ ሊተነገለ የሚያስከለክል ወንጀልም አይደለም። ስለዚህ በዛ የተከሰሱ እንኳን ይዛው የዋስ መብታቸውን ሊያስከለክል የሚችል ነገር አይደለም። እስካሁን ተይዘው መቆየት አልነበረባቸው። መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም በበኩላቸው እንዲህ ያለ ድርጊትና ውሳኔ አስቸኳይ ጊዜ አዋጁ ከሚያፍነው በላይም ነው ይሉታል። አንደኛ አደባባይ ላይ የተደረገ ስብሰባ አደባባይ ላይ የተደረገ ሰፊ ወይም ሰልፍ ወይም ምናምን አይደለም። በመኖሪያ ቤት ውስጥ እንኳን የሚደረጉ መቀራረቦችን፣ ማህበራዊ ግንኙነቶችን ማፈን ይሄ አፋኝ ከሆነው የአስቸኳይ ጊዜ አዋጅም መንፈስ በላይ የሄደ ነው እና መንግስት ምን ያህል ጭንቀት ውስጥ ፍርሀት ውስጥ እንዳለ እና በዛ ፍርሀት ተነስቶ ደግሞ የዜጎችን መብት ከፊ በሆነ ሁኔታ እየጣሰ መሆኑን ስለሚያሳይ ይሄ በፍጹም ከህገ መንግስቱም እንደገና ደግሞ አፋኝ ነው ብለን ካወገዝነውም አስቸኳይ ጊዜ አዋጁም በከፋ ሁኔታ በአፈጻጸም ደረጃ የጸጥታ ኃይሎች የዜጎችን መብት እየጣሱ ነው እና ይሄ በአስቸኳይ መቆም አለበት። የታሰሩትም ሰዎች በአፋጣኝ መለቀቅ አለባቸው የሚል ነው። በትላንትና ሁለት ተይዘው በእስር ላይ የሚገኙት አስራ አንድ ሰዎች ጋዜጠኞች፣ የሰብአዊ መብት ተከራካሪና የኢንተርኔት አምደኞች ከዚህ ቀደም በተለያየ ጊዜ ታስረው እየተፈቱ መሆናቸው ይታወቃል። የኢትዮጵያ መንግስት በዚህ ላይ የሚሰጠውን ምላሽ ለማግኘት የፌዴራል የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ በተደጋጋሚ ደውለን ነበር። ስልካቸው ስለማይሰራ የመንግስት ምላሽ ማካተት አልቻልንም። በተጨማሪም ታስረው ይገኙ በታል ወደ ተባለው ጎተራ ወደሚገኘው እና ፔፕሲ የተባለ ወደሚጠራው ፖሊስ ጣቢያ በተደጋጋሚ የስልክ ሙከራ አድርገናል። ምላሽ ማግኘት ሳንችል ቀርተናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን ነው የምናልፈው። በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን የመንግስትና የግል ጋዜጠኞች ና ሌሎች ባለሙያዎች በአጠቃላይ 19 ሰዎች ቅዳሜ መጋቢት 15 2010 ዓ.ም መታሰራቸውን ያነጋገር ናቸው ሰዎች ለአሜሪካ ድምጽ ተናግረዋል። ግለሰቦቹ የአማራ ሕዝብ እየተፈጸመበት ላለው የመብት ጥሰት ና በኢኮኖሚ ተጠቃሚነት መረሳት ተወካይ አካል ያስፈልገዋል በሚል ሕጋዊ የፖለቲካ ፓርቲ ለማቋቋም ብሔራዊ ምርጫ ቦርድ የጠይቃቸውን መስፈርት ለማሟላት በመንቀሳቀስ ላይ እንደነበሩም ተናግረዋል። በዕለቱም ስለሚያስፈልጋቸው ነገር ተወያይተው ከጨረሱ በኋላ ራት እየበሉ መታሰራቸውን የገለጹት የአማራ ክልል ቃል አቀባይ ስልካቸው ስለማይነሳ ልናገኛቸው አልቻልንም። ጽዮን ግርማ ዝርዝር አላት። ይህንን በተመለከተ ማምሻውን መረጃ እንዲሰጡን ወደ ተለያዩ ሰዎች የስልክ ሙከራ አድርጌ ነበር። አንድ ወጣት አገኘው። ወጣቱ እንደሚለው ስንንቀሳቀስ የነበረው በግልጽ እንደዚሁም ደግሞ በአደባባይ በህጋዊ መንገድ እንደሆነ ገልጾ በተጨማሪም ደግሞ በጣና ላይ በጣም አስጊ በነበረው የእምቦጭ አረም ላይ እንደዚሁ በግልጽ የተንቀሳቀስን ማህበራዊ ኃላፊነታችን ስንወጣ የነበርን በሀገር ውስጥ በሚገኘው ህጋዊና ሰላማዊ የትግል መንፈስ የተነሳንበትን አላማ ለማስፈጸም ስንንቀሳቀስ ነበር። ይህንን ደግሞ በድብቅ ሳይሆን በግልጽ ስናከናውነው የነበረው ነው ብሎኛል። ከኔ ጋር አብሮ የሚንቀሳቀሱ የነበሩ ልጆች ናቸው ማለት አብረን ቆይተናል። ይህን እንቅስቃሴ ስናደርግ አማራ የሚወክል ድርጅት የለም። አማራ እየተገፋ፣ ለአማራ የሚቆረቆር ድርጅት የለም። ስለዚህ ስርአቱ ደግሞ የዘረኝነት ጽንፉ በጣም ጫወትወጣ እና አማራ የሚያገል ስርአት ስለሆነ ለዚህ ህዝብ እንታገል የሚል አይነት አቋም ይዘን ቆይተናል። መንቀሳቀስ ከጀመር ምርጫ ቦርድ ጠይቀን ደብዳቤ የሚሰጡን አይ ደብዳቤ ሳይሆን የፎርም ወረቀት ነው የሚሰጣችሁ። ለበቃችን ፎርም ይዛችሁ መስራች አባላት ፊርማ ማስፈረሚያ ቅጽጧን ወስዳችሁ የመስራች አባላት ሰባት መቶ ሀምሳ ሰው ፊርማ ደምብ እና ፕሮግራም አዘጋጅታችሁ አየ ጠቅላላ ጎያ ጋቸውን ታሳውቁም ብለውን በዛ መንገድ የተንቀሳቀስን ነበር። ደንብ አዘጋጅተናል፣ ፕሮግራም አዘጋጅተናል እና በዛ መንገድ ነበር የተንቀሳቀስ ነው የነበረው። ጉባኤ ልናደርግ ጥቂት ቀናቶች ናቸው የቀሩ። እና ከጉባኤው በፊት ግን ጠቅላላ ስሆን የለባቸው መንገዶች ምን ይመስላሉ የሚለውን ነገር ለማየት እና ጉባኤውን ላይ የሚያክርሰው ሰው ይገኝ ብየት እናድርገው የሚለውን ነገር እንደዚህ የሚመሳሰሉ ነገሮችን ለመወሰን ነው። ባህር ዳር ላይ ከአራቱም አካባቢ ላይ ከወሎም፣ ከጎንደም፣ ከጎጃም፣ ከሸዋ አካባቢ ሰዎች ከአዲስ አበባም ጀምሮ የሄዱ ሰዎች የሚያደርጉት አነስተኛ ከጉባኤ በፊት ያለ ሚቲንግ ነበረ እና ያንን ሚቲንግ ቀን ላይ አድርገው ማታ ጣና ዳር አካባቢ ላይ ራት የሚመገቡበት ሰዓት ነው እንደታሰሩ የሰማሁት። በወቅቱ ስልክ ሲደውል አይሰራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳ። የሁለት ጓደኞች ስልክ ሞክሬ ነበር ይሳይና ይጋሻው አይነሳም፣ እና በኋላ ላይ እንደታሰሩ ነው የሰማ ነው። በአሁኑ ሰዓት በባህር ዳር ከተማ በእስር ላይ ይገኛሉ የተባሉት አስራ ዘጠኝ ሰዎች ናቸው። ለመሆኑ ከነዚህ መካከል እነማን ይገኙበታል? ስል ለዚህ ወጣት ጥያቄ አቅርቤለት ነበር ከአራት ማቅዳጫ የሄዱ ሰዎች ናቸው ያሉት። ብዙዎቹ የዩኒቨርሲቲ አስተማሪዎች ናቸው። እንዳይሳቸው እነተ መስገን ተሰማ፣ መነ በለጠ ሞላ፣ ሲሳ ያልታሰባለ፣ ኢንጂነሪንግ ግራጁዌት ነው ሲቪል ኢንጂነር ነው። በለጠ ካሳ የሚባል የድሮ የቀለም ቀንድ ጋዜጣ አዘጋጅ የነበረ፣ ጋሻው መርሻ ሶሻል ሚዲያም ላይ የሚታወቅ ሰው ነው። ዳንኤል አበባው እንደዚሁ የእምቦጭ አረምን በማስተባበር ላይ ምናም ሲሳያ የነበረ ሰው ነው። ካሶ ሀይሉ የሚባል ልጅ አለ እንጅባራ ዩኒቨርሲቲ አስተማሪ ነው ባህርዳር ዩኒቨርሲቲ የሚያስተምሩ ፕሮፌሰሮች አሉ እና ከሁሉም የጎንደርም አካባቢ ላይ የነበሩ ሰዎች አሉ እና ከሁሉም አካባቢ የተወጣጣ ስብስብ የነበረበት ነው በጠቅላላው የእነዚህ ሰዎች የመሰባሰብ አላማ አንድ ነገር ነው እሱም የአማራ ጉዳይ ወኪል ያስፈልገዋል የሚል ይላል ይህ ወጣት አዎ አላማችን የአማራው ክልል የመግስጠቱ ዛሬ አይደለም የምትጀመረው ሀያ ምናምን ዓመት አማራው ጠላት ተደርጎ ተስሎ፣ እንደ ጭራቅ ጠላት ተደርጎ ተስሎ ከኢኮኖሚውም፣ ከፖለቲካውም፣ ከምኑም እንዲገለል ተደርጓል። እንግዲህ ሲሆን አንቺ ስለነበርሽ ነገሮች ምናልባት የማየት ዕድሉ አጋጠመሽ እና ወደ አማራ ክልል ወደ ገጠር አካባቢዎች ላይ ምናምን በሶሻል ሚዲያም ላይ የምታያቸው ነገሮች አሉ ኢኮኖሚ ካሊ የሃዴ ላሸቀ ማህበረሰብ እንደሆነ ያለው በሆን ተብሎ ከኢኮኖሚክ ሲስተም እንዲወጣ የተደረገ ማህበረሰብ ነው ያለው። ትምህርት ቤቶች ተብሎ ዛፍ ስር ዛፍ ጥላ ስር እየተማረ ያለ ማህበረሰብ ነው። ትምህርትን ቀድሞ የጀመረ ማህበረሰብ አሁንም ዛፍ ጥላት ስር እንዲማር እየተደረገ ነው። ሁለት ሶስት ክላስ ጎን ለጎን ምንም አይነት መለያ በሌለበት ሁኔታ እንዲማር እየተደረገ ያለ ማህበረሰብ ነው። የጤና ስርጭቱ በጣም የሚዘገንን ነው። የጤና ተቋማቶች እንኳን የተሟላ ፋሲሊቲ እንኳን የላቸውም። የመብራት ጉዳይ ግደት፣ የተለያየ ጉዳይ ኢቨን አሁን ግድያዎች ምኖቹ እየተፈጸሙ ነው። እዚህ ህዝብ ላይ በጣም ከፍተኛ የሆነ እንግልት፣ እስር እና ግድያ እየተፈጸመ ነው ያለው። ማረሚያ ቤቶችን ሄደሽ ብታይ የአማራ ወጣት ነው የሞላው። በተለይ ከጎንደር አካባቢ እና ከጎጃም አካል ይመጣለው። ስለዚህ ለዚህ ህዝብ እንደዚህ ሁሉ እየሆነ ግን የሚጮ ይህን ህዝብ የሚያስተባ ሰላማዊ በሆነ መንገድ የዚህ ህዝብ መብት የሚጠይቅ የለም። የመንገድ ስርጭቶቹን እንኳን ብና የመንገድ ስርጭት በጣም ነው የሚያስፈሩት። በአማራ ክልል ያሉ መንገዶች ወ ከሜን ሮዶች ውጭ ከተማ ከከተማ የሚያገረን ትልልቅ ከተሞች እንኳን ያሉበት ቦታ ላይ ምንም አይነት የመንገድ ስርጭት ነው እና ኢኮኖሚካሊ ሆን ተብሎ ተገልሏል። በጤና ስርጭት በጣም የሞት የተዳከመ እንዲሆንና ብዙዎች በቀላል በሽታ እንዲሞቱ ብዙ እናቶች በቀላል በሽታ እንዲሞቱ ተደርጓል፣ እየተደረገም ነው እና ይሄ ነገር መስተካከል አለበት። ይህን ነገር ለማስተካከል ደግሞ ፖለቲካ ትክክል ያስፈልጋል አማራ መታገል አለብን የሚል አቋሚ ይዘን ነው ለመጠየቅ ተዘጋጅተን የነበረው በዚህ ጉዳይ ላይ የአማራ የክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላውን የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው ሳንችል ቀርተናል። ወደ መጨረሻው ዘገባችን ነው የምናልፈው። በዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ እና ሀምሳውም ግዛቶች በመቶ ሺዎች የሚቆጠሩ ሰልፈኞችን ቅዳሜ እለት አስተናግደዋል። የሰልፉ መሪ ርዕስ ለሕይወታችን እንሰለፍ የሚል ሲሆን የጦር መሳሪያዎችን በመያዝ አሰራር ላይ የጠበቀ ቁጥጥር እንዲደረግ የሚጠይቁ ከ ስምንት መቶ ሺህ በላይ የተቆጠሩ ሰልፈኞች ናቸው በየአደባባዩ የወጡት። ባልደረባችን ሰለሞን አባተ በዚህ በዋሽንግተን ዲሲ በተካሄደው ሰልፍ ላይ ተገኝቶ የሚከተለውን ዘገባ አድርሶናል። ለሕይወታችን እንሰለፍ ማርች ፎር አውር ላይቭስ ከያዝነው የአውሮፓ ወር ስያሜ ማርች ጋርም በመግጠሙ ማርች ለሕይወታችን ሊባልም ይችላል። በዋሽንግተን ዲሲው ሰልፍ ላይ ከግማሽ ሚሊዮን በላይ ተማሪዎች ወጣቶችና ቤተሰቦቻቸው ይወጣሉ ተብሎ ቀደም ሲልም ተገምቶ የነበረ ሲሆን በሁሉም የአሜሪካ ስቴቶች ወደ ስምንት መቶ የሚሆኑ ተመሳሳይ ሰልፎች ተካሂደዋል። ዩናይትድ ስቴትስ ውስጥ በትምህርት ቤቶች፣ በመዝናኛ ስፍራዎች፣ በሥራ ቦታዎችና በሌሎችም አካባቢዎች በተለያዩ አጋጣሚዎች ተኩስ በሚከፍቱ ሰዎች በቀን በአማካይ የዘጠና ስድስት ሰው ሕይወት እንደሚጠፋና በዓመት ከሰላሳ ሺህ ሰው በላይ ከጦር መሳሪያዎች ጋር በተያያዙ ጥቃቶች ወይም እርምጃዎች እንደሚገደል ወይም እንደሚሞት በቅርቡ የወጡ አኃዛዊ መረጃዎች ያሳያሉ። ታሕሳስ 6 1783 ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር የጸደቁት የዩናይትድ ስቴትስ ሕገ መንግሥት የመብቶች ድንጋጌዎች አካል የሆነው ሁለተኛው ማሻሻያ ሰከንድ አሜንድመንት መሣሪያ በንብረትነት የመያዝና ይዞም የመንቀሳቀስ መብትን የሚያረጋግጥ ሲሆን፣ በአሜሪካ ፖለቲካ ውስጥ የበረታ ተጽዕኖ እንዳለው የሚታወቀው ብሔራዊ የነፍጥ ማኅበር ኤን አር ኤ ይህንን ድንጋጌ በጽናት እንደሚጠብቅ ይናገራል። 146 ዓመት ዕድሜ ያስቆጠረውና አምስት ሚሊየን የተመዘገቡ አባላት እንዳሉት የሚነገረው ኤንአርኤ በጦር መሣሪያ ባለቤትነት ጉዳዮች ላይም የሚደረግ ማንኛውንም አይነት ቁጥጥር ይቃወማል። አሜሪካውያን በጦር መሳሪያ ባለቤትነት ጉዳይ ላይ ያላቸው አመለካከት በየወቅቱ እየተቀያየረ የመጣ ሲሆን፣ በአሁኑ ጊዜ ወደ 69 ከመቶ የሚሆኑ የሀገሪቱ ዜጎች በጦር መሳሪያ ባለመብትነት ጉዳይ ላይ ጠበቅ ያሉ ቁጥጥሮች እንዲደረጉ የሚፈልጉ መሆናቸውን የአሶሽየትድ ፕሬስ የህዝብ ጉዳዮች ጥናት ማዕከል ያደረገው ቅኝት አሳይቷል። በጥቅምት 2005 ዓ ም ይህ መጠን 55 ከመቶ የነበረ ሲሆን ባለፈው ዓመት ጥቅምት 2009 ዓ ም ደግሞ ወደ 61 ከመቶ ከፍ ብሎ እንደነበረ ይኸው ጥናት አመልክቷል። የጠበቀ ቁጥጥር እንዲደረግ ከዲሞክራቶቹ 90 ከመቶ፣ ከሪፐብሊካኑ 50 ከመቶ ከመሳሪያ ባለቤቶች ደግሞ 54 ከመቶ የሚሆኑት እንደሚደግፉ ተገልጿል። ሰልፍ ላይ ልጆቹን ይዞ ወጥቶ የነበረን አንድ ኢትዮጵያዊ አሜሪካዊ የሶማልኛ ዝግጅት ክፍላችን ባልደረባ ዛህራ አብዲ አግኝታ አነጋግራ ነበር። ስሜ ጌድዮን ደሳለኝ ይባላል። ልጄ አቢጌል ጌድዮን እና ዮናይል ጌድዮን እና የመጣነው እዚህ ፕሮቴስት ለማድረግ ነው በጠመንጃ ብዙ አይነት እንትን እየተፈጠረ ነው ትምህርት ቤቶች ውስጥ። እና ማሽንገን አሜሪካ ጦርነት ላይ አይደለም ያለው እና ማሽንገን ምን እንደሚያደርግላቸው አይገባኝም። ስለዚህ ይህንን ለመቃወም ነው፣ ገን ኮንትሮል እንዲደረግ እሱን ፕሮቴስት ለማድረግ ነው የመጣ ነው። ዩናይትድ ስቴትስ ውስጥ ከጦር መሣሪያዎች ጋር በተያያዙ ጥቃቶችና የሁከት አድራጎቶች በማንኛውም መደበኛ ቀን ሰባት ሕፃናትና ዕድሜያቸው በዐሥራዎች ውስጥ የሚገኙ ታዳጊዎች ይረግፋሉ። የተካሄዱትን ሰልፎች ያዘጋጁትና የመሩት ንግግሮችን በየመድረኮቹም ያደረጉት ዕድሜያቸው በዐሥራዎቹ ውስጥ የሆኑ ተማሪዎችና ታዳጊዎች ናቸው። ይህ በጦር መሣሪያ ላይ የሚደረግ ቁጥጥር ጉዳይ ከሰባት ወራት በኋላ በሚካሄዱት የአማካይ ዘመን የተወካዮች ምክር ቤት የስቴቶችና የአካባቢ ሥልጣናት ምርጫ ወቅት የጎላ ቦታ ይኖረዋል ተብሎ እየተነገረ ነው። ዩናይትድ ስቴትስ ውስጥ በአሁኑ ጊዜ በሲቪሎች እጆች ውስጥ ከ28 ሚሊዮን በላይ የጦር መሣሪያዎች እንዳሉ ሰነዶች ይጠቁማሉ። አሜሪካ ውስጥ በመሣሪያ ምክንያት የሚፈጸመው የግድያ መጠን በሌሎች የበለጸጉ ሀገሮች በዓመት ከሚደርሰው አማካይ በሀያ አምስት ጊዜ የገዘፈ መሆኑን በሕዝብ ብዛት ዩናይትድ ስቴትስ 46 ከመቶውን ድርሻ ከመካከላቸው ብትይዝም በሁከት አዘል ሞት ደግሞ 82 ከመቶ የሚሆነው ጉዳት እንደሚደርስባት ይነገራል። እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ወደ መጠናቀቁ ነው። በፌስቡክ ቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ያድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሽነውን የመስታወት አድራጋውና ጽዮን ግርማ ነበርን። መልካም ምሽት።